it's የአፍሪቃ አገሮች በሀገራቸው ውስጥ የተፈናቀሉ ዜጎችን በተመለከተ የተዘጋጀውን የካምፓላ ስምምነት ማጽደቅና ተግባራዊ ማድረግ እንደሚጠበቅባቸው ዓለም አቀፍ ቀይ መስቀል ኮሚቴ ፕሬዚዳንት አስታውቀዋል። ፕሬዚዳንቱ ፒተር ማርየር በትናንቱ በአፍሪካ ህብረት በሰጡት መግለጫ እንዳስታወቁት ዓለም አቀፉ ኮሚቴ ስምምነቱም ተግባራዊ ለማድረግ ያግዛሉ ያሏቸውን ምክር ሀሳቦች አቅርበዋል። መግለጫውን የተከታተለው እስክንድር ፍሬው ነው። በሚሊዮን የሚቆጠሩ ዜጋዎች በዚያው በአገራቸው ውስጥ መፈናቀል የዓለም ወቅታዊ ችግሮች ከሆኑ ፈተናዎች አንዱ ነው። በተለይ በአፍሪካ ይህ ወቅታዊ እውነት ሆኖ ቀጥሏል። 1.2 ቢሊዮን ህዝብ በሚኖርባት አፍሪካ 12 ሚሊዮን ሰዎች በያሉበት ሀገር ተፈናቅለዋል። የዓለም ቀይ መስቀል ኮሚቴ አይሲአርሲ ፕሬዝዳንት በአፍሪካ ያደረጉት ቆይታና በአዲስ አበባ የሰጡት መግለጫ በተለይ በዚህ አይነቱ መፈናቀል ላይ አተኩሯል። ፕሬዝዳንቱ ፒተር ማረር እንዳሉት ለእነዚህ አይነት ተፈናቃዮች ከለላ ለመስጠትና ድጋፍ ለማድረግ እንደ አውሮፓውያን አቆጣጠር በ2009 የካምፓላ ስምምነት የተባለ የህግ ማዕቀፍ ወጥቷል። ይህንን ወደ ተግባር ለመለወጥ ግን ስራዎች መሰራት እንዳለባቸው አመልክተዋል። offering a comprehensive framework that can help states የካምፓላው ስምምነት አገሮች ለተፈናቀሉ ዜጎች ከለላ መስጠትና መንከባከብ ይችሉ ዘንድ የሚያግዝ የተሟላ ድጋፍና አፍሪቃዊ መፍትሄ ነው። ይህ ስምምነት አሁን በሁሉም የአፍሪቃ አገሮች መጽደቅ አለበት። ያጸደቁትም ሙሉ በሙሉ ሊተገብሩት ይገባል። የአፍሪካ ህብረት ከዚህ አንጻር ሊጫወት የሚችለው ወሳኝ ሚና አለ። ይህን ሂደት ለመደገፍ ዓለም አቀፍ የቀይ መስቀል ኮሚቴ ያዘጋጀውና ዛሬ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ያቀረብ ነው ሪፖርት አለ፣ ለተግባራዊ አፈጻጸሙ የሚያግዙ ሀያ አምስት ምክረ ሀሳቦችን በማካተት የዜጎች በሀገራቸው ውስጥ መፈናቀል ፈተና ከሆነባቸው አገራት አንዷ ደቡብ ሱዳን ናት እንደ አውሮፓውያን አቆጣጠር በ2015 በመንግስትና በተቃዋሚዎች መካከል የተፈረመው ስምምነትም ችግሩን ለመፍታት ከሚያስችሉ አንቀጾች አብዛኛዎቹ ተካተውበት ነበር በተግባር እንደሚታየውና የአለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት እንደገለጹትም እስካሁን ተግባራዊ አልተደረጉም አንቀጾቹ ድርጅታቸው በዚያ ያለው የስራ እንቅስቃሴ ግን ሁኔታውን ለመቀየር እንደሚያስችል ፕሬዝዳንቱ ያምናሉ። ቱዴይ ሳውዝ ሱዳን ኢዝ ዋን ኦፍ አወር ላርጀስት ኦፕሬሽንስ ወርልድ ዋይድ። ዛሬ ደቡብ ሱዳን ከፍተኛ እንቅስቃሴ ከምናደርግባቸው አካባቢዎች አንዷ ናት። አገሮችንና ያሉንን ፕሮግራሞች ብቻ ከተመለከትን ከምንመድበው ገንዘብ አንጻር የደቡብ ሱዳን ፕሮግራማችን በዓለም ካሉን ሁለተኛው ግዙፉ ነው። ስለዚህ በዚያ ካሉ ከሁሉም አካላት ጋር መስራትና ዋስትና ማረጋገጫ ማግኘት መቻላችንን ያሳያል፣ በዚያ ተቀባይነት እንዳለው አካል እንደምንታይ ጭምር። ይህ በተራው በዚያ ካሉ ባለስልጣናት ጋር እንዲወያዩና ስምምነቶች ተግባራዊ እንዲደረጉ ለመክፋት እንደሚረዳቸውም አስታውቀዋል። ጉዳዩም በአገሪቱ ባለስልጣናትና በድርጅታቸው መካከል ውይይት እየተደረገበት ያለ መሆኑን ገልጸዋል። የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት በአፍሪካ ህብረት የሰጡት መግለጫ ከአካባቢያዊና አህጉራዊ ጉዳዮች የሞሱልን ጉዳይ እስከተመለከተው ዓለም አቀፍ ርዕስ የተነሳበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ